የአሜሪካ ድምፅ ራዲዮ ጣቢያ በኢትዮጵያ ለተከሰቱት ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘ ዘመቻ የባህልና ቱሪዝም ሠራተኞች በዛሬ ዕለት አሳሰቡ። ዝርዝሩን ይዘናል። ሙሉ ዘገባው በዕለቱ አቢረስ ይቀርባል። የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት ሰላሳ ድርጅቶች በኢትዮጵያ የትግራይ ክልል ግጭቶችና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ ሲሉ ለመንግሥታቱ ድርጅት ዋና ጸሐፊና ለጸጥታው ምክር ቤት አባል አገሮች ተወካዮች መላካቸውን ሪፉጂስ ኢንተርናሽናል አመለከተ። የዚህንም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ እናቀርባለን። ረቡዕ መስከረም 12 2014 ዓ ም ጤና አስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ስርጭታችንን ኢትዮ ሳት ላይ ታገኛላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መክና፣ ከዌብና ማኅበራዊ አዘጋጃችን አባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በያሉበት ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችንና የሙያ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አሁን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጅታየ ነኝ። በኢትዮጵያ ለተከሰቱት ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት በተሰኘ ዘመቻ የባህልና ቱሪዝም ሚኒስቴር ሰራተኞች አሳሰቡ። ጉዳዩ የሀገር ሕልውና ጉዳይ ነው ሲሉ በስነ ስርአቱ ላይ የተገኙት ሚኒስትሯ ተናግረዋል። ዝርዝሩን የያዘ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ሕዳሴ ግድብ አሰራር ወይም ኦፐሬሽን ላይ አጠቃላይ ሚዛናዊና ገዢ ያሉት ስምምነት ላይ እንዲደረስ የግብፅ ፕሬዚደንት አብዱል ፋታህ አልሲሲ ትናንት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ባደረጉበት ወቅት ጠየቁ። ዝርዝሩን ሀብታሙ ስዩም ያቀርበዋል። ቀድሞ በቪዲዮ የተቀረጸ ንግግራቸውን ለመንግስታቱ ድርጅት ሰባ ስድስተኛ መደበኛ ጉባኤ ያቀረቡት ፕሬዚደንት አብዱልፈታህ አልሲሲ አባይ የግብፅ ሕይወት መሠረት ነው ብለዋል። በህዳሴ ግድብ ጉዳይ ብስጭታቸው የሚበረታውም በዚሁ ምክንያት እንደሆነ ተናግረዋል። ፕሬዚደንቱ ላለፉት አሥር ዓመታት በኢትዮጵያ፣ በሱዳንና በሀገራቸው መካከል ሲካሄድ የቆየው ድርድር የሚገኝበትን ሁኔታ የጉባኤው ተሳታፊዎች ሊያውቁ እንደሚችሉ ጠቁመው ገንቢ ንግግሮች ላይ ለመቀመጥ ተከታታይ እርምጃዎችን በመውሰድ ግትርና አሳማኝነት የሌለው ሲሉ የጠሩትን አቋም መቃወማቸውን ገልጸዋል። ይህ አካባቢውን ወደ አለመረጋጋት የሚወስድ የተናጥል አካሄድና የመጫን ፖሊሲ ነው። ግብጽ የተባበሩት መንግስታት ታዛቢዎችን እንዲልክና አፍሪካዊ የሽምግልና ጥረቶችን እንዲያጠናክር የጸጥታ ጥበቃ ምክር ቤቱን እገዛ ጠይቃለች። በኢትዮጵያው ግድብ አሞላልና አሰራር ወይም ኦፕሬሽን ላይ አጠቃላይ ሚዛናዊና የህግ አሳሪነት ያለው ስምምነት ላይ ፈጥኖ እንዲደረስ በቁርጠኝነቷ ትጸናለች ነገራቸው። ይህንን የምታደርገው በሱዳንና በግብጽ 150 ሚሊዮን ህዝብ ህይወት ላይ ይደርሳል የሚሉትን የማይጠገን ጉዳት ለማስቀረት እንደሆነና በጋራ ሀብቶችና በወሰን ተሻጋሪ ወንዞች አጠቃቀም ላይ የተደነገገ ዓለም አቀፍ ሕግን መሰረት አድርገው መሆኑን ፕሬዚደንቱ ተናግረዋል። በሌላ በኩል ግን ህዳሴ ግድብ በሁለቱም የግርጌ ሀገሮች ላይ የበረታ ጉዳት እንደማያስከትል አበርትታ የምትናገረው ኢትዮጵያ ለኋላዊ መብቶቿን የሚፈታተኑ ፍትሐዊነት የታከለ አጠቃቀም መርሆችን የሚጥሱ የስምምነት ሐሳቦችን እንደማትቀበል ባለሥልጣናቷ በተደጋጋሚ የሚናገሩ ሲሆን ከአባይ ወንዝ ጋር ለተያያዙ ችግሮች መፍትሄ የሚያስገኘው አፍሪካ መረጥረት መሆኑን እንደሚያምኑ በተለያዩ መድረኮች ላይ አሳውቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው የአውሮፓ 2022 ዓ ም ውስጥ ለታዳጊ ሀገሮች የሚውል 500 ሚሊዮን ተጨማሪ የኮቪድ-19 ክትባት እርዳታ ዩናይትድ ስቴትስ እንደምታደርግ በዛሬው ዕለት ይፋ አደረጉ። ከአሁን ቀደምም ዩናይትድ ስቴትስ በፋይዘር እና ባዮንቴክ ኩባንያዎች የተሰሩ 500 ሚሊዮን ነጠላ የኮሮና ቫይረስ ክትባቶችን እስከ መጪው ዓመት ሰኔ ወር ባለው ጊዜ እንደምትሰጥ ቃል የገባች ሲሆን ፕሬዚደንቱ ዛሬ ይፋ ካደረጉት ጋር በጠቅላላው አንድ ቢሊዮን ይሆናል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስቀድመው በትዊተር ባወጡት ቃል አንድ አሜሪካዊ አንድ ክትባት በከተብን ቁጥር ሶስት ክትባት ለዓለም ሀገሮች እንለግሳለን ብለዋል። ፕሬዚደንቱ ከፋይዘር ኩባንያ የሚገዛውን የተጨማሪውን የኮቪድ ክትባት ልግስና ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በኢንተርኔት አማካይነት ነው ይፋ ያደረጉት። ፕሬዝደንት ባይደን ትናንት በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር ዩናይትድ ስቴትስ እስካሁን ለ100 የዓለም ሀገሮች 160 ሚሊዮን ክትባቶችን መለገሷንና ይህም በማናቸውም ሀገር ከተለገሰው የበለጠ መሆኑን አውስተው ነበር። ሁለቱ የዓለም ባለግዙፍ ኢኮኖሚዎችና ትልቁን የአየር በካይ ካርቦን ልቀት የሚያደርሱት ዩናይትድ ስቴትስና ቻይና የአየር ንብረት ለውጥን ለመዋጋት የየበኩላቸውን እቅድ ይፋ አድርገዋል። ትናንት የቻይና ፕሬዚደንት ሺጂንፒንግ ሀገራቸው በውጭ ሀገሮች በከሰል ኃይል የሚንቀሳቀሱ የኃይል ማመንጫ ተቋማትን በገንዘብ እንደማትደግፍ አስታውቀዋል። ባለፈው ዓመትም በጠቅላላው ጉባኤ ላይ አየር ንብረት ለውጥን አስመልክተው ፕሬዚደንቱ ጉባኤውን ያስገረመ መግለጫ መስጠታቸው ይታወሳል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ደሆች ሀገሮች ንጹህ የኃይል ምንጭ እንዲጠቀሙና በአየር ንብረት ለውጥ ሳቢያ የሚከተሉ ችግሮችን እንዲቋቋሙ ለመርዳት ሀገራቸው የምትሰጠውን የገንዘብ ድጋፍ እስከ 2024 እንደ አውሮፓውያን አቆጣጠር ድረስ በሚኖረው ጊዜ ውስጥ በእጥፍ በማሳደግ 114 ቢሊዮን ዶላር እንደምትመድብ ይፋ ማድረጋቸው ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሁኑ ወቅት በዓለም ዙሪያ በዋናነት እየተዛመተ ያለው ዴልታው የኮሮና ቫይረስ ዝርያ መሆኑን የዓለም የጤና ድርጅት ተናገረ። በዓለም ዙሪያ እየተዘዋወሩ ካሉት አሳሳቢ የሆኑ የኮሮና ቫይረስ ዝርያዎች ሁሉ በብዛት እየተዛመተ ያለው በፍጥነት ተላላፊው ዝርያ መሆኑን የዓለም የጤና ድርጅት ይፋ አድርጓል። የጤና ድርጅቱ የኮቪድ-19 ቴክኒካዊ ጉዳዮች ኃላፊዋ ማሪያ ቫንሄርሆቭ በሰጡት ቃል አልፋ፣ ቤታ እና ጋማ የሚባሉት የቫይረሱ ዝርያዎች እያንዳንዳቸው ከአንድ ከመቶ ባነሰ ደረጃ እየተዛመተ መሆኑንና በብዛት እየተስፋፋ ያለው ዴልታው መሆኑን አስታውቀዋል። ይህ በዚህ እንዳለ አውስትሬሊያዋ ሁለተኛዋ ትልቋ ከተማ ሜልበርን ውስጥ ትናንት በመቶዎች የተቆጠሩ ሰዎች በግንባታ ኢንዱስትሪው ላይ የተወሰደውን ከኮቪድ የተያያዘ ገደብ በመቃወም ሰልፍ ማካሄዳቸው ታውቋል። አፍሪካ ነክ ዜናዎች የቻድ ሐይቅ አካባቢ ጽንፈኛ እስላማዊ ቡድኖች ባደረሱት ጥቃት ዘጠኝ ሰዎች መገደላቸውን የአካባቢው አስተዳዳሪዎችና ግብረሰናይ ተቋማት ተናገሩ። ኒጄርን፣ ናይጄሪያንና ካሜሩንን በሚያዋስነው ድንበር ቦኮሃራም እና ከቦኮሃራም የተገነጠሉ ራሳቸውን የምዕራብ አፍሪካ እስላማዊ መንግስት አውራጃዎች ገዢ በማለት የሚጠሩ ቡድኖች አካባቢውን በወታደሮችና በሲቪሎች ላይ ጥቃት ለማድረስ ለረጅም ጊዜ እንደተጠቀሙበት ተገልጿል። የተባበሩት መንግስታት የሰብአዊ መብት ቢሮ ለሰባት ዓመት ያህል የእርስ በርስ ጦርነት ውስጥ በኖረችው የመን በጦርነቱ እየተሳተፉ ያሉ ቡድኖችን በቁጥጥራቸው ስር ለማድረግ በሚያካሂዱት ጥረት ንጹሐን ዜጎችን እንደ ዋስትና የመጠቀም ተግባር እየተፈጸመ ነው ሲል አስታወቀ። ሁኔታውን ሲመረምሩ የቆዩ የተባበሩት መንግስታት ባለስልጣናት በሳውዲ አረቢያ የሚደገፈውን መንግስትና በኢራን የሚደገፉትን የሁቲ አማጽያን የሰብአዊ መብቶችን የማያከብሩና እጅግ ብዙ ጥሰት የፈጸሙ ናቸው ያሉ ሲሆን አንዳንዶቹ ጥሰቶችም በጦር ወንጀል የሚፈረጁ ናቸው ብለዋል። በመጨረሻም በአውስትሬሊያዋ ሁለተኛዋ ትልቋ ከተማ ሜልበርን ዛሬ ጠዋት አምስት ነጥብ ዘጠኝ የርዕደት ደረጃ ያስመዘገበ የመሬት ነውጥ መድረሱ ተገልጿል። ጠዋት ሶስት ሰዓት ላይ የደረሰው ነውጥ በከተማዋና በአጎራባች ክፍለ ግዛቶች ሕንፃዎች ላይ ጉዳት ማስከተሉ ተዘግቧል። በህንፃዎችና መንገዶች ላይ እንጂ በሰው ላይ ስለደረሰ የጉዳትም ሆነ የሞት ሪፖርት ግን አልተሰማም። አድማጮች ለሰዓቱ ያለን ዜና በዚሁ ተጠናቀቀ። ቆንጅ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 14 12 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት አሁን ደግሞ በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ዕለቱ አቢር እስከ ማምራታችን አስቀድሞ ታዲያ የምሽቱን ልዩ ማሳሰቢያ አላስቀድም የሳተላይት ስርጭት መስመር ለውጥ መልእክት። የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ ከሰኞ መስከረም 10 2014 ዓ ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥን እና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላቸው። ቪኦኤ ጋቢናም ኢትዮ ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ፣ ለኤርትራና ና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። መልካም አዲስ ዓመት የአሜሪካ ድምጽ ቪኦኤ አድማጮች እንግዲህ የራዲዮ ቴሌቪዥን በቴሌቪዥን ስርጭታችን ከዛሬ ጀምሮ ሙሉ በሙሉ በኢትዮ ሰዓት ላይ ይገኛል። ቀደም ብዬ ያላስተዋወቅኳቸውም በዚህ ስራ ላይ የተሳተፉ አንድ ሁለት ሰዎች ላስተዋወቅ ለራዲዮ በቴሌቪዥን ምስል ድምፅ አቀናባሪያችን ኤልያስ አስማረ ነው። በስርጭት ወቅት የምስልና ድምጾቹን ቅንብር የምትቆጣጠርልን ደግሞ ዚነብ አብዱራህማን ናት። አሁን የዕለቱን አቢይ ርዕስ በኢትዮጵያ ለተከሰቱ ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት በተሰኘው ዘመቻ የባህልና ቱሪዝም ሰራተኞች ዛሬ አሳሰቡ። ጉዳዩ የሀገር ሕልውና ነው ሲሉ በሥነ ስርዓቱ የተገኙት ሚኒስትሯ የተናገሩትን ጠቅሶ መለስካቸው አመሀ ተከታዩን አድርሶናል። ይህ የዜጎች ዲፕሎማሲያዊ ዘመቻ መርሃ ግብር የተካሄደው በብሔራዊ ትያትር አደራጅ ሲሆን ወደ ዋይት ሀውስ ሊላኩ ከተዘጋጁት ሰባት አይነት ደብዳቤዎች በአንዱ ኢትዮጵያ ከገባችበት ፖለቲካዊና ዲፕሎማሲያዊ ቀውስ ወጥታ ዴሞክራሲያዊ ፖለቲካ ስርዓት ለመገንባት ዩናይትድ ስቴትስ በብርቱ ተረግፋት ዘንድ ጊዜ የፈተነው የሁለቱ አገሮች ግንኙነት ግድ እንደሚል ያስገነዝባል። ደብዳቤው አክሎም ዛሬ በሀገሪቱ የተከሰቱት ጉዳዮች በእጅጉ የተወሳሰቡና አንድምታቸውም ሰፊ ስለሆነ ችግሮቹን ለመፍታት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ ሲል በጽኑ ያሳስባል። የባህል ሚኒስቴር የሥራ መሪዎችና ጠቅላላ ሠራተኞች በዚህ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘ ዘመቻ መርሃ ግብር ላይ ሚኒስትሯ ዶክተር ሂሩት ካሳው ባደረጉት አጭር ንግግር በአሁኑ ወቅት እየተካሄደ ነው ባሉት ጦርነት የዚህን ዘመቻ ስፍራና ልዩ አስተዋጽኦ ምን እንደሆነ አመላክተዋል። ጦርነት በግንባር ላይ ብቻ ሳይሆን ጦርነቱ ከቢሮ እስከ ግንባር ድረስ ነው የሚካሄደው። ከቢሮ ሲባል እንግዲህ የቢሮ ስራችንን የሀገራችንን ዋናውን የልማት ስራ ዋናውን መሰረታዊ ስራዎች እየሰራን ቢሮችን ውስጥ ሆነን ደግሞ በዓለም ላይ የዲፕሎማሲውን ስራ የፕሮፓጋንዳውን ስራ እንዲሁም ደግሞ የደጀንነትን ስራ መስራት ይጠበቅብናል። ልላኩ ከተዘጋጁት ደብዳቤዎች መገንዘብ እንደሚቻለው ህወሀት በተለያዩ መገናኛ ብዙኃን ዘዴዎች በነዛው ፕሮፓጋንዳ የምዕራቡን ዓለምና መሪዎቹን አሳስቷል የሚል ይመስላል። በዚህ ዘመቻ አማካኝነትም ይህን የተዛባ አመለካከትና ግንዛቤ ሐቅን መሠረት ባደረገ ትርክት ነባራዊውን ሁኔታ ለማስገንዘብ የታቀደም እንደሆነ ከአዘጋጆቹ ተነግሯል። ሚኒስትር ሂሩት ካሳው በበኩላቸውም ይህን የህወሀት ሀገር የማፍረስ ዘመቻ ያሉትን ኢትዮጵያ ከ125 ዓመታት በፊት ከኢጣሊያ ቅኝ ገዢዎች ካደረገችው ትግል ጋር አያይዘውታል። ይሄ ዘመቻ የሀገራችን ሉዓላዊነት ብቻ ሳይሆን የሀገራችን የህልውናም ጉዳይ ነው። ህልውና እንግዲህ በጣም ከባድ ይመስለኛል። ሀገርን ብዙ ሀገራትን ሲያፈርሱ አይተናልና ማለት ነው። ለእኛ አዲስ አይደለም፣ ሲፈርስ ስላየ። ለእኛ አዲስነቱ እኛ ተደፍረን ስለማናቅ እንዴት የሚለው ጥያቄ ነው። ይህ ደግሞ አዲስ ባይሆንም፣ ከመቶ ዓመት በኋላ ታሪክ ራሱን ደግሞ የመጣበትን ጊዜ ነው እያየን ያለ ነው። ከዚህ በኋላም በመርሃ ግብሩ የተሳተፉ ሠራተኞች ደብዳቤዎቹን በየስማቸውና አድራሻቸው ፈርመው በነጭ ፖስታ በመክተት ሊላኩ ዝግጁ ተደርገዋል። ይህ ንቅናቄ ቀደም ሲል በኢትዮጵያውያን ወጣቶች አምስት ሚሊዮን የሚሆኑ ዜጎችን በማስፈረም ለፕሬዚዳንት ባይደን ለመላክ የጀመሩት እንደነበረ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወዲህ ወደ ኒውዮርክ ይመልሰናል። የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት ሰላሳ ድርጅቶች በኢትዮጵያ የትግራይ ክልል ግጭቱና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና ለጸጥታ ምክር ቤቱ አባል አገሮች ቋሚ ተወካዮች መላካቸውን ሪፊጂስ ኢንተርናሽናል የተባለው ድርጅት ባወጣው መግለጫ አስታውቋል። የመግለጫውን ይዘት ደረጀ ደስታ እንደሚከተለው ያቀርበዋል። ሪፊውጂስ ኢንተርናሽናል የተባለው ድርጅት እንደዘገበው የድርጅቶቹ መግለጫ በትግራይ ክልል ግጭቱ ከጀመረ ወዲህ በሰሜን ኢትዮጵያ ሲቪሎች የእርዳታ አቅርቦት እንዲሁም የባንክና የመገናኛ አገልግሎቶች ተቋርጠውባቸዋል። አንድ ሚሊዮን የሚሆኑ ሰዎች በረሃብ ቸነፈር ሁኔታ ውስጥ ወድቀዋል። ሌሎች በርካታ ሰዎች ረሃብ አፋፍ ላይ ይገኛሉ ይላል። በጦርነቱ ወሲባዊ ጥቃቶች፣ ረሃብን በጦርነት መጠቀምና በጅምላ ማፈናቀልን ጨምሮ መጠነ ሰፊ የሰብአዊ መብት ጥሰቶች ተፈጽመዋል ሲልም ሬፊጂስ ኢንተርናሽናል አክሏል። ወደ አጎራባች ክልል አፋርና አማራ ክልል የተስፋፋው ግጭትም ለ400 ሺህ ሰዎች መፈናቀል ምክንያት የሆነ ሲሆን በሚሊየን ለሚቆጠሩ ሌሎች ሰዎች ስጋት ሆነዋል ሲልም መግለጫው አመልክቷል። ዛሬ መውጣቱ የተነገረለት ደብዳቤ በሰሜን ኢትዮጵያ የሚገኙትን ዜጎች ለመርዳት የተባበሩት መንግስታት ድርጅት ዋና ጸሐፊ የጸጥታው ምክር ቤት ሊወስዳቸው ይገባል ያላቸውን ውሳኔዎችም ዘርዝረዋል። ከእነዚህ ውስጥ አንደኛ፣ ሰብአዊ ተኩስ አቁም ጥሪ ተደርጎ ሁሉም ኃይሎች ከትግራይ ክልልና ከአካባቢው ክልሎች እንዲወጡ እንዲደረግ፣ የኢትዮጵያ መንግስት የሰብአዊ እርዳታ እገዳውን እንዲያነሳና የእርዳታውንም ጥረት የሚያሰናክሉ የቢሮክራሲ እንቅፋቶችን እንዲያስወግድ ዓለም አቀፍ መርማሪ ቡድኖችን በማሰማራት በጦር ወንጀሎችና በሌሎች ዓለም አቀፍ የሰብአዊ መብትና ዓለም አቀፍ ሕጎችን ጥሰቶችን አስመልክቶ የሚቀርቡ ክሶች በገለልተኛ አካል እንዲጣሩ እንዲደረግና እንዲሁም እንደ ሕዝባዊ ወያኔ ሀርነት ትግራይ ያሉትን ጨምሮ በፖለቲካ ተቃዋሚ ቡድኖች መካከል ብሔራዊ ውይይትን እንዲያበረታታ የሚሉት ዋና ዋናዎቹ ናቸው። የድርጅቶቹን ደብዳቤ አስመልክቶ የዓለም አቀፍ የስደተኞች ድርጅት ወይም ሬፊጂስ ኢንተርናሽናል የፕሮግራምና ፖሊሲ ምክትል ፕሬዚደንት ሃርዲን ላንግ እንዲህ ብለዋል። የተባበሩት መንግስታት አመራር ፋይዳ ይኖረዋል። ያ ማለት በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ሰዎች መካከል ያለ የሞትና የህይወት ልዩነት ይመለከታል። በረሃብ የሞቱ ሰዎች ቁጥር እየጨመረ በሚገኝበት በዚህ ወቅት የተባበሩት መንግስታትና የጸጥታው ምክር ቤት ከመርፈዱ በፊት ሕይወትን ለማዳን ፈጣንና ቆፍጥን ያለ እርምጃ እንዲወስድ እናሳስባለን። የተዘጋጋው ተከፍቶ የሰብአዊ እርዳታ እጅግ ለሚያስፈልጋቸው እንዲዳረስ የግጭቱ ተሳታፊዎች ችግሩን በሚፈቱበት መንገድ ላይ መደራደር ይኖርባቸዋል። ደብዳቤው ላይ በፊርማቸው ካኖሩት ድርጅቶች ውስጥ አሊያንስ ፎር ፒስ ቢልዲንግ፣ ብሬድ ፎር ደ ወርልድ የኢትዮጵያ ማህበረሰብ የልማት ድርጅት ወይም ኢሲዲሲ፣ ግሎባል ሴንተር ፎር ሪስፖንሲብሊቲ ቱ ፕሮቴክት እና የመሳሰሉት ሌሎች የማህበረሰብ፣ የእምነት፣ የመብት ተሟጋጅ፣ የስደትና ፍልሰት ድርጅቶች ይገኙበታል። ደረጃ ደስታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ ደግሞ ወደ ደሴ ያሻግረናል። በሰሜን ወሎና በአጎራባች ዞንና ክልሎች ህወሓት ቀሰቀሰው ባሉት ግጭት ሳቢያ ተፈናቅለው ወደ ደሴና አካባቢው የመጡ ተፈናቃዮች ከ350 ሺህ ማለፋቸውን የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታወቀ። የዞኑ ከፍተኛ የመንግስት አመራሮች በተፈናቃዮችና እየተሰጠ ባለው ሰብአዊ ድጋፍ ዙሪያ ለአገር ውስጥና ለውጭ አገር መገናኛ ብዙሀን ተወካዮች ጋዜጣዊ መግለጫ ሰጥተዋል። በርካታ ተፈናቃዮች የተጠለሉባቸው ትምህርት ቤቶች የትምህርት ማስተማር ሂደት ስራ በቅርቡ ስለሚጀምሩ ለተፈናቃዮቹ የካምፕ ግንባታ እንደሚያስፈልግም አመልክተዋል። ለዝርዝሩ መስፍን አራጌ በየጊዜው ተፈናቅለው የሚመጡ የህብረተሰብ ክፍሎች ቁጥር እየጨመረ ነው የሚሉት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ከሰሜንና ደቡብ ወሎ፣ ከውሃ ግብራና አፋር አካባቢዎች ከ350 ሺ በላይ ሰዎች ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች ገብተዋል ብለዋል። ከሰሜን ወሎ ዞን 11 ወረዳዎች ወደ 8 ከተማ አስተዳደር ከውሃ ግምራ፣ ኮረሙፍላ፣ ሰቆጣ፣ ሰቆጣ ዙሪያ የሚባሉት አካባቢዎች ላይ ከአፋር ክልል በተለይም ዞን አራት ያለው ወረዳ የሚባል አካባቢም ላይ በተመሳሳይም ከደቡብ ወሎ ዞን እነዚህ ግጭት ጦርነት በተከሰተባቸው አካባቢዎችም በተለይ ከዚህ ከአምባሰል ውጫሌ፣ በወረባቦ፣ ተውለደሬ እና ደላንታ አካባቢዎች ላይ ተፈናቅለው የመጡ ወገኖቻችን አሉ። ተፈናቃዮቹ አለን የሚሉትን ሀብት ጥለው ለስደት በመዳረጋቸው በእለት ድጋፍ ለመኖር መገደዳቸውን ነው የሚያስረዱት። ከዚህ ውስጥ እስካሁን የእለት እርዳታ ድጋፍ ያገኙ ተፈናቃዮቻችን 254044 ነው። ለእነዚህ ወደ 36778 ኩንታል የምግብ እህል ለተፈናቃዮቻችን ለማድረስ ጥረት ተደርጓል። ቀሪዎቹ ያልተዳረሱት ደግሞ አመጣጣቸው ለፍ ተቀደም ስለሆነ የስርጭት እስኬጁል አድርገ ያው በቀጣይ ተደራሽ የምናደርግበት ሁኔታ ይኖራል። አብዛኛው ተፈናቃይ ቤተ ዘመድ ጋር ተጠልሎ አሊያም ቤት ተከራይቶ እንደሚኖር የገለጹት ኃላፊው በአስር ሺዎች ለሚቆጠሩ ተፈናቃዮች ሀያ ሁለት ትምህርት ቤቶች በመጠለያነት እንደተዘጋጀላቸው ጠቁመዋል። በደሴ አስራ አራት ትምህርት ቤቶች ኦልሞስት ወደ ሰባት ሺ ሰባት መቶ አንድ ተፈናቃዮች በተመሳሳይ በኮምቦልቻ ስምንት ትምህርት ቤቶች ላይም ወደ አራት ሺ አምስት መቶ ስልሳ አምስት የሚሆኑ ተፈናቃዮች በስምንት ትምህርት ቤት ጊዜያዊ ማረፊያ አግኝተው ከመንግስት የሚደረገውን የዕለት እርዳታ ድጋፍ እንዲያገኙ የተደረገበት ሁኔታ ነው ያለው። መብራት ውኃንና መጸዳጃን ጨምሮ አንገብጋቢ አገልግሎቶች እንዲሟሉ መደረጉንም አመልክተዋል። ተንቀሳቃሽ ጤና ክሊኒኮች በእያንዳንዱ ትምህርት ቤት በጊዜያዊነት ተቋቁሞ የሕክምና አገልግሎትም በነጻ እንዲያገኙ ለማድረግ ጥረት እየተደረገ ነው ያለው። በመንግስት በኩል ተደራሽ ያልሆኑ የህብረተሰብ ክፍሎች ተፈናቃዮቹ ያረፉባቸው ከተሞች ነዋሪዎች፣ ምግብና ምግብ ነክ ያልሆኑ የድጋፍ አቅርቦት ማድረጋቸውን ገልጸዋል። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተፈናቃዮቹ ስም ድጋፍ ላደረጉ አካላት ምስጋና አቀርበዋል። ያላሰለሰ ድጋፍ ላደረጉ ኢትዮጵያኖች፣ ትውልድ ኢትዮጵያኖች በውስጥም በውጭም ላሉ ከፍ ያለ አክብሮትና ምስጋናችንን እንዲደርሳቸው እንፈልጋለን። ይሄ ድጋፍ የበለጠ አበረታቶን ከዚህ በላይ ቀውስ እንዳያጋጥምን እድልም አቆም ስለፈጠረልን ከልብ አርገን ምስጋናችን እናቀርባለን። በአለም አቀፍ ቀይ መስቀል ማህበር በኩል ለ6 ሺ ቤተሰብ ተጠሪዎች ምግብ ነክ ያልሆነ ቁሳቁስ መከፋፈሉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበ ማህበሪያ ጽህፈት ቤት ኃላፊ ጠቁመው ከተፈናቀው ብዛት ጋር ሲነጻጸር የተረዱት አነስተኛ ናቸው ብለዋል። በተለይ ከፍተኛ የፍራሽና የአልባሳት እጥረት መኖሩን በማውሳት ሰብዓዊ ድጋፍ ለሚያደርጉ አካላት ጥሪ አስተላልፈዋል። አብዛኞቹ ሴቶች ናቸው፣ አብዛኞቹ ህጻናት ናቸው። ነፍሰጥር እናቶች አሉ። ስለዚህ እነዚህ አካላት ወለል ምንጣፍ ላይ ማረፍ የሚችሉበት ሁኔታ አይደለም ሊኖር የሚገባውና፣ ፍራሽ አቅርቦቱ ላይ በቂ አይደለም፣ ሊታሰብበት ይገባል። ይህም መንግስት ብቻ ሳይሆን ከመንግስት ውጭ ያሉት መንግስታዊ ያልሆኑ የሚመለከታቸውም ስለሆነ በዛ ልክ የጋራ ጥረት የጋራ ተሳትፎ ማድረግ አለብን ብዬ አስባለሁ። በተስፋ ድርጅት ትምህርት ቤት የተጠለሉትና ህይወታቸውን ለመታደግ ከአፋር ክልል ወልዲያ፣ ከወልዲያ ደሴ አድካሚና ረጅም የእግር ጉዞ ማድረጋቸውን የሚናገሩት ወይዘሮ ትዕግስት ናደው አንዷ ናቸው። በጣም ተሰቃይተን ነው የመጣ ነው። ሲመጣ በእግራችን ነው የመጣ ነው ወልዲያ ድረስ። ወልዲያ አርፈን ደግሞ ከወልዲያ ወዲህ ትራንስፖርት ሲዘጋ በእግራችን ነው የመጣ ነው። ቤተሰቦች እዛው ናቸው። ባልተቤት ነው ወይዘሮ ከአድካሚ ጉዞ በኋላ ህይወታቸውን ማትረፋቸው ቢያስደስታቸውም እርዳታ ከተሰጣቸው ወር ማለፉ ቅሬታ ፈጥሮባቸዋል። በመጣን እርዳታ በሁለት ተመዝግበን ሰላሳ ኪሎ ስንዴ ተሰጥተናል። ከወር በላይ ነው እስካሁን የለም እስካሁን የለም። ደችን አልቃለች። በፊት ድርጅቱ ነበር ምግብ የሚመግበን፣ አሁን ግን ከሳምንት በላይ ሆኖ አልተቋርጡብናል። ደግሞ ንብረትም ይዘን አልመጣንም። አካውንቱም አልቋል ጨርሰናል። እንግዲህ ያላችሁን እናንተ ናችሁ። ከዚህ ድርጅት ጋር ተያይዘው የሚነሱ ጉድለቶች ሀገራችንና ኢፍትሃዊነትን ለመፍታት ጥረት እንደሚደረግ የጽህፈት ቤት ኃላፊውም ሆኑ የዞኑ ዋና አስተዳዳሪ በመግለጫቸው ጠቁመዋል። ከወልዲያ ተፈናቅለው በደሴ ዳውዶ ትምህርት ቤት የተጠለሉት ፈንታው ጌታቸው በተቻለ መጠን ህብረተሰቡ እስካሁን እንዳያቻለ ነው። መንግስት ደግሞ ትኩረት አድርጎ የሚረዳን መንገድ ቢኖር የተሻለ ነው። ህይወታችን ለማውጣት እስካሁንም ደህና ይዞናል። በዚህ አጋጣሚ የዳውዶን እና የደሴን ህዝብ ሳላመሰግን ላልፍም፣ ምስጋና እንደውም ያንሳቸዋል። ለብዙዎቹ ተፈናቃዮች የስጋት ምንጭ የሆነው የ2014 የትምህርት ዘመን መድረስ ነው። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱ ከሆነ ማረፊያችን የት ነው? ሲሉ ይጠይቃሉ። ተፈናቃዮቹ ስጋታቸው እኛንም ያሰጋናል ያሉት አቶ መሳይ መፍትሄውንም ጠቁመዋል። ትምህርት ቤት በቅርብ ቀን ይከፈታል። ስለዚህ በቅርብ ቀን የሚከፈት ከሆነ ያው ተለዋጭ ጊዜያዊ ካምፕ ማዘጋጀት የሚጠይቀን ይመስለኛል። ከዚህ አንጻር ምን መስራት አለብን የሚለውንም ከበላይ አካሎቻችን ጋር፣ ከቅርብ ኃላፊዎቻችን ጋር እየተመካከር ያለበት ሁኔታ አለ። ግን ጊዜ ሳይሰጠው ይህን ተግባር ፈጥነን መስራት እንዳለብን የወሰድንበት ሁኔታ ነው ያለው። ስለዚህ ካምፕ ዝግጅት በ በጣም ያስፈልጋል። ኦልሞስት ወደ 12 ተፈናቃይ ሜይ ቢ ትምህርት ቤት የሚከፈት ከሆነ መጠለያ ሊቸገሩ የሚችሉበት ሁኔታ ነው ያለውና እሱ ላይ አሁንም ሁላችንም ትኩረት ሰጥተን መስራት የሚንችልበት እድል ቢኖር የሚል ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አመሰግናለሁ። መስፍን ወደ ድሬ የሚሻገርበት ከታዩ ዘገባ በድሬዳዋ አስተዳደር የኮቪድ-19 ዴልታ የተሰኘው የቫይረሱ ዝርያ በስፋት እየተዛመተ መሆኑ ተገለጠ። በበሽታው የሚሞቱና የሚታመሙ ነዋሪዎችም ቁጥር እያሻቀበ መሆኑ ተነግሯል። ይህ መንግስት ከአሁን ቀደም ያደርግ የነበረው የኮቪድ-19 ህሙማንን የሕክምና ወጪ መደጎም በመቆሙ ውድ መሆኑ የሚነገርለት የኮቪድ-19 የሕክምና ወጪ መሸፈን ያልቻሉ በርካታ ህሙማን መኖራቸውን ጠቅሶ አዲስ ቸኮል ባጠናቀረው በተከታዩ ዘገባ የአስተዳደሩ ፖሊስ አስፈላጊውን ቁጥጥር መውሰድ እጀምራለሁ ማለቱንም አመልክተዋል። አቶ አብርሃም ታዬ ይባላሉ። የባጃጅ ታክሲ አገልግሎት ሰጭ ናቸው። ኮቪድ-19 ለመከላከል አስቀድሞ በነዋሪዎች ይስተዋል የነበረው ጥንቃቄ አሁን አሁን አለመኖሩን በአንጻሩ ደግሞ በበሽታው የሚከሰቱ ሞትና ህመም እየጨመረ መሆኑን ይናገራሉ። በፊት ትንሽ ሰው ቁጥጥር ያደርግ ነበር፣ ራሱ ሲጠነቀቅ ነበር። አሁን ሙሉ በሙሉ ቀንሷል ማለት ይቻላል፣ የለም ጠፍቷል። ማክስ አድርግም ስትለው ይሻልም። አሁን ተሳፋሪ ባጃጅ ላይ ወደ ሌላ ነገር ነው የሚያዞሩት እና በጣም ዜሮ ሆኗል ማለት ይቻላል ቁጥጥሩ። ይህን የአቶ አብርሃምን ስጋት የአስተዳደሩ ጤና ቢሮም ይጋራዋል። አሁን የሚታየውን ቸልታ በማስቀረት ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ገንቢ ሚና ይጫወታሉ የተባሉ ተቋማትና የህብረተሰብ ክፍሎች የተሳተፉበት መድረክ ዛሬ ተዘጋጅቶ ነበር። የጤና ቢሮ ኃላፊዋ ለምለም በዛብህ በዚህ እለት ለጋዜጠኞች በሰጡት ቃል ዴልታ የተባለው የኮቪድ-19 ዝርያ መስፋፋቱንና በዚህም ነዋሪው እጅግ እየተጎዳ መሆኑን ገልጸዋል። እንግዲህ በኢትዮጵያ ውስጥ በሶስተኛው ማዕበል የሚዞረው ቫሪያንት ዴልታ ቫሪያንት መሆኑን የጤና ጥበቃ ሚኒስቴር አሳውቋል። ስለዚህ ይሄን ደግሞ የሚያስረዳን የስርጭት መጠኑ በተለይ በዚህ ሁለት ሳምንት ሳምንት መቶ ፐርሰንት ጨምሯል ማለት ነው። እና ሆስፒታልም የሚተኙት ቁጥራቸው በዛው መጠን ነው። የሞት ቁጥሩም በሁለት ሳምንት ብቻ አምስት ሰዎችን እንደውም አምስቱ ሰዎች በአንድ ሳምንት ውስጥ ነው ያለፉት ማለት ነው። ስለዚህ ይሄንን ድንገት ድንገት ነው የሚሞቱት ወዲያውኑ ማለት ነው። ስለዚህ እሱ ሕክምና ጋር ሳይደርሱ የሚሞቱ ቁጥራቸውም ሊጨምር ይችላል በቀጣይ በዚሁ ከቀጠልን ስርጭቱ በጣም በከፍተኛ ወተ ከዚህ በፊት ከምናውቀው በላይ ስርጭቱ ይጨምራል ማለት ነው። ስለዚህ አሁን በቀን ከዚህ በፊት አስር አስራ አንድ እንደዚህ የምናገኘውን አሁን ከአርባ በላይ ታማሚዎቹን በቀን እያወጣን ነው። ይሄ እንግዲህ በየሁሉም ተቋማት በመንግስትም መንግስታዊ ባልሆኑ ተቋማትም ምርመራውን እየሰራ ነው። በፍጥነት መርምሮ ውጤት የሚናገር ማሽንም አለን። አስቀድሞ የኮቪድ ምርመራ ከሚደረግላቸው መካከል ከሁለት እስከ ሶስት በመቶ ብቻ የነበሩት ቫይረሱ ይገኝባቸው እንደነበረ ያስታውሱት ወይዘሮ ለምለም አሁን ግን ሀያ በመቶ ተመርማሪዎች ላይ የኮቪድ 19 ቫይረስ እየተገኘባቸው ነው ብለዋል። የኮቪድ ህክምናው ሲጀምር በነፍስ ወከፍ እስከ መቶ ሺ ብር ድረስ የህሙማንን ወጪ አስተዳድሮ የሸፈነበት አጋጣሚ እንደነበረ ያስታውሱት ወይዘሮ ለምለም አሁን ግን መንግስት ድጎማውን በማቆሙ የኮቪድ-19 ቫይረስ የተገኘባቸው ህሙማን ከአቅማቸው በላይ ለሆነ ወጪ እየተዳረጉ ናቸው ብለዋል። ህክምናው በጣም ውድ ነው። አሁን ደግሞ መንግስት በሁለት የትልልቅ ሆስፒታሎቻችን ላይ ነው ህክምናውን የምንሰጠው። በጣም ውድ ነው። ሰዎች ከፍለው ነው የሚታከሙት፣ እንደ በፊቱ በነጻ አይደለም። አሁን የገጠመን ያለ ነገር አስር ሺ ና አስራ አምስት ሺ እንኳን መክፈል አቅቷቸዋል ሆስፒታል ያሉት ታማሚዎቻችን ማለት ነው። ስለዚህ በዚህ መንገድ ከሄድን ከየት አምጥቶ ነው ማህበረሰቡ የሚታከመው? ስለዚህ ሆስፒታሎቻችንን ለከፍተኛ ኪሳራ ልንዳረግ ነው ማለት ነው። ስለዚህ ይሄ ደግሞ ምን ያመጣል? ሌላውን የጤና ችግር የምንፈታበትን አቅም ያሳጣናል ማለት ነው ነው። ኦክሲጅኑ ና ሜካኒካል ቬንትሌተሩ እንደዚህ፣ መድኃኒቶቹ በጣም ውድ ናቸው። በቀን የሶስት ሺ አራት ሺ ብር መድኃኒት ሊገዙ ይችላል። ኦክሲጅን ሙሌቱ በአንድ ሲሊንደር ብር ድረስ ይሆናል ግን በቀን ውስጥ 24 ሲሊንደር ሲጨርስ የነበረ ሰዋል። ስለዚህ እነኚህ እህ ነገሮች በጣም ኮስት ዋይዝ በፍጹም የማህበረሰባችን ሊችለው በአቅሙ ያለ ወጪ ስላልሆነ እንደምንም ብሎ በአስገዳጅ ሁኔታ ራሱን መከላከልና መቆጣጠር ያለበት ማለት ነው። የድሬሮ አስተዳደር ጤና ቢሮ ዛሬ ባዘጋጀው መድረክ ትምህርት ቤቶች፣ እንዲሁም የሃይማኖትና የጸጥታ ተቋማትን ጨምሮ ሁሉም የሚጠበቅባቸው እንዲወጡ ጥሪ አቅርበዋል። የፖሊስ ኮሚሽንን በመወከል በመድረኩ የተሳተፉት ረዳት ኮሚሽነር ውቢት ፈቃዱም የትራፊክ ፖሊሶችና ሌሎች የጸጥታ ኃይሎች ቀድሞ ይደረግ እንደነበረው አስፈላጊውን ቁጥጥር ማድረግ እንዲጀምሩ፣ ከዛ በፊት ግን የግንዛቤ ማስጨበጥ ስራው እንዲቀድም እንደሚደረግ ተናግረዋል። አይ የተዘጋጀንባቸው ነገሮች አሉ። አሁን የወጡ መመሪያዎች አሉ። የሚከለክሉ ነገሮችን ምንድን ናቸው የሚለውን ነገር የመለየት ስራዎች እየተሰሩ ነው። ከዛ ውስጥ ደግሞ እንደ ፖሊስ ምንድን ነው መውሰድ ያለብን ነገር፣ ያንን ከመተግበር አንጻር፣ አሁን በትራንስፖርት ላይ የነበሩ ነገሮች እንዳለ ከመከላከል አቆም የቆመበት ሁኔታዎች አሉ። ማንም አሁን ማክስ ሳያደርግ የመሳፈር ሁኔታዎች አሉ። ከስብሰባ ቦታዎች፣ ከገበያ ስፍራዎች፣ እንደዚህ ያሉትን ነገሮች መጀመሪያ ግን ለህብረተሰቡ ግንዛቤ መስጠት መቻል አለበት። በድሬዳዋ አስተዳደር በህክምና ተቋማት 44265 ነዋሪዎች በኮቪድ ምርመራ አድርገው አምስት ሺህ ስምንት መቶ ስድስት ነዋሪዎች ቫይረሱ የተገኘባቸው ሲሆን ከእነኚህ መካከል ዘጠና አንዱ ሕይወታቸው አልፏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ፣ አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈውን የአማርኛውን ፕሮግራማችን ነው። ወደ ስርጭታችን አጋማሽ ተቃርበናል። እዚህ ግድም በሙዚቃ ፋታ እንወስዳለን። ወጣቱ ድምፃዊ ሮፍናን ነው የሚያዝናና ነው

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ በቀጥታ እንዘልቃለን። የመጀመሪያው ቅንብራችን ሳምንታዊው ዲሞክራሲ በተግባር ነው። ከአንድ ነጥብ ሶስት ሚሊዮን በላይ ሕዝብ ይሳተፍበታል የተባለው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልልነት ጥያቄ ውሳኔ ሕዝብ ለማካሄድ በሚያስችል ዝግጅት መጠናቀቁን የውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት አስታወቀ። ይለናል የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ነው የተከታተለው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት በተለያዩ ምክንያቶች ምርጫ ካልተካሄደባቸው ክልሎች ጋር መስከረም 2214 ዓ ም ይካሄዳል ተብሎ የሚጠበቀው የደቡብ ምዕራብ ኢትዮጵያ ህዝቦች የክልልነት ውሳኔ ህዝብ ለማካሄድ የሚያስችል ተግባራት መከናወናቸውን የውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት ስራ አስኪያጅ አቶ ሚትኩ በድሮ አስታውቀዋል። በአሁኑ ሰዓት ዘ ውሳኔ ለማካሄድ ብሔራዊ ምርጫ ቦርድ በኩል ምዝገባው ከአገራዊ ስድስተኛው ሀገራዊ ምርጫ ጋር ተከናወኗል። መጀመሪያ ሰኔ 14 ሊካሄድ የነበረው በተለያዩ ምክንያቶች ወደ ጳጉሜ አንድ ከዚያም ቦርዱ ጳጉሜ አንድ ለማካሄድ ያላስቻሉት ሁኔታዎች ስለነበሩ ወደ መስከረም ሀያ ሁለት ሺ አስራ አራት ተሸጋግሯል። በዚህ መሰረት ምዝገባው በቦርዱ በኩል ተካሂዷል። ህዝቡ በቂ መረጃ እንዲኖረው ለማድረግ ተሞክሯል። በፕሮጀክት ጽህፈት ቤታችን በኩል ለምሳሌ ሰው በእውቀት ላይ የተመሰረተ ውሳኔ መወሰን እንዲችል በቂ ዝግጅት ተደርጎ ሰነድ ተዘጋጅቶ እስከ ቀበሌ ህብረሰቡ እንዲወያይ ተደርጓል። ከፋ፣ ሸካም፣ ቤንች ሸኮ፣ ዳውሮ፣ ደቡብ ኦሞና ኮንታ ልዩ ወረዳ ምርጫው የሚካሄድባቸው ቦታዎች ናቸው። አቶ መቲኩ ምርጫውን ለማካሄድ የተጠባበቁ መሆናቸው ና አከናውነናል ያሏቸውንም ተግባራት ዘርዝረዋል። በአዲስ ክልል ሊደራጅ ህዝበ ውሳኔ እንዲደራጅለት የጠየቀው አካባቢ በርካታ ብሔረሰቦች የሚገኙበት ብዙሀነት የሚንጸባረቅበት አካባቢ እንደመሆኑ መጠን እዚህ አካባቢ ያሉ ብሔረሰቦች ያላቸው መስተጋበር ከዚህ በፊት የነበረው ቀደምት ታሪክ፣ በአጋጣሚ እዚህ አካባቢ ለመደራጀት የሚጠየቁ አካባቢዎች ከሰባ ሰማንያ ዓመት በላይ በቀደምት ስርዓቶች አብረው ኖረው ያውቃሉ። ንጉስ ኃይለ ስላሴ ጊዜ፣ ከዚያም በደርግ አስተዳደር እስከ 1981 አብረው በመኖር ረዥም ጊዜ የአብሮነት ታሪክ ያላቸው ጠንካራ የህዝብ ትስስርና መስተጋብር ያላቸው አካባቢዎች ናቸውና፣ ስለዚህ ይሄ ወደ ደቡብ ክልል ከተጠቃለሉ ካለፉት ሰላሳ ዓመታት ወዲህ ቢሆን በደቡብ ክልል አብሮ የኖሩ የቆዩ አካባቢዎች ናቸው። ስለዚህ በፊት የነበረው አንድነት፣ መስተጋብሩ፣ ትስስሩ ምን ይመስላል፣ ምን የተፈጥሮ ጸጋዎችና እድሎች አሏቸው፣ አብሮ ቢሆኑ ምን ጥቅሞችና ጉዳቶች አሏቸው፣ ያጋጥሟቸዋል የሚሉ ነገሮችን ለይተው በሰነድ መልክ ተዘጋጅተው እስከ ቀበሌ ድረስ በመዋቅሮቹ አማካኝነት ውይይት ተደርጓል። የተለያዩ ምሁራንና የፖለቲካ ፓርቲ ተወካዮችን የገጽ ለገጽ ውይይት እንዲያደርጉ እንዲከራከሩ በማድረግ ለህዝብ ተገቢ መልእክት ያላቸውን እይታ እንዲያጋሩ ለማድረግ ተሞክሯል። መራጭ ህዝብ በቂ ግንዛቤ እንዲኖረውም ተደርጓልም ብሏል። እንግዲህ ህዝቡ የተሻለ ግንዛቤ ይዟል ማለት ይቻላል። በአሁኑ ሰዓትም በየማወቅሮቹ ይኸው መረጃ እየተሰጠነ ያለውና ህዝቡ በቂ መረጃ አለው። አሁን የቀረው እንግዲህ ህዝቡ ይጠቅመኛል ካለ አብሮነትን፣ ካልሆነ ደግሞ ባለ አሁን ባለው እንቀጥላለን የሚለውን አማራጮችን ሊመርጥ ይችላል። በክልል ለመደራጀት የሚያስችል ድምጽ ከተገኘና ክልሉ ከተዋቀረ በኋላ ህዝቡ ያገኛል ያሉትንም ጥቅሞች አብራርተዋል። ስለ ጥያቄ ረዥም ጊዜ የቆየ ነው። አንዳንድ አካባቢዎች ከአስር አመት በላይ በክልል ለመደራጀት ጠይቀዋል። ገፊ ምክንያቶች አንዱ ያው ፍትሀዊ የልማት ተጠያቂነት፣ የቦታ ርቀት፣ የመሳሰሉ ምክንያቶች ሊጠቀሱ ይችላሉ ና በአንድ አካባቢ በመደራጀት አንዱ ህዝቡ ተስፋ የሚያደርገው ልማት ረገድ ወደኋላ ያቀረበትን ለማካካስ ይጠ ሁለተኛ፣ የአስተዳደር አገልግሎትን በቅርብ ርቀት ያገኛል። የከተሞች ልማትን ያፋጥናል። ህዝቡ የበለጠ በአካባቢው የልማት ተደራሽነትን የመልካም አስተዳደር አገልግሎትን ማግኘት እንዲችል ያስችለዋል። ና ከዚህ አኳያ በክልል ቢደራጅ የበለጠ ጠቃሚ ይሆናል። በሌላ መልኩ ደግሞ አካባቢው በተፈጥሮ ሀብት የታደለ ሆኖ በዚያው ልክ ያላደገ ነው። ስለዚህ አሁን የአስተዳደር መዋቅርን አገልግሎትን በቅርብ ርቀት በሚያገኝበት ጊዜ በተሻለ ሁኔታ እነዚህ የተፈጥሮ ሀብቶችንም ሆነ ሌሎች ግብአቶችን በመጨመር አካባቢውን በፈጣን ሁኔታ ለማሳደግና የሚታየውን የልማት ክፍተት ወይም ኋላቀርነትን በመፍታት የተሻለ እድገት ደረጃ እንዲመዘግብ ወይም ወደ ተሻለ እድገት ደረጃ ላይ እንዲደርስ ለማድረግ ያስችላል ተብሎ ይታሰባል። በክልል ምስረት አይደት ና በኋላም የግጭት መንሳ ይሆናል ተብሎ የሚሰጋው የማዕከል ወይም የዋና ከተማ ጉዳይ እንዴት ለመፍታት እንዳቀዱ የተጠየቁት አቶ ሚቲኩ እንደሚከተለውን ተናግሯል። አሁን ማዕከል አልተመረጠም። ነገር ግን የእኛም ፕሮጀክት በበላይነት የሚመራ ደቡብ ክልል መንግስት የተቋቋመ የደቡብ ምዕራብ ክልል አደራጅ አብይ ኮሚቴ አለ። ስራ አስፈጻሚ ያለው ይህን የሚመራ ይህ አብይ ኮሚቴ የእኛ መቋቋሚያ ደንብንም ጭምር አዘጋጅተው ለክልሉ መንግስት ያቀረበት የስራ ቢጋር አለው። በዚያ ላይ በግልጽ እንደተቀመጠው አዲሱ ክልል ከአንድ በላይ ማዕከላት ይኖሩታል። ሁለት ሊኖሩ ይችላል፣ ሶስት ሊኖሩት ይችላል ና የዓለም አቀፍ ተሞክሮ እየተጠና ነው ያለው። የክልሎችን ቁጥር ማብዛት የኢትዮጵያን አንድነት ከማጎልበት ይልቅ ክፍል ያመጣል እየተባለ የሚቀርበውን ወቀሳ ሌላ አቶ ሚቲኩ አጣጥለውታል። ብዙሀነትን አንድ አድርጎ በመሰማማት በመስማማት በመፈለግ በመፈቃቀድ አብሮ ለመደራጀት ጥያቄ አቅርቦ የመጣ አካባቢ ነው። ይሄ እንዲያውም ለሌላው አካባቢ ጥሩ ተምሳሌት የሚሆን ክልል ይሆናል ብለን እናስባለን። ብዙሀነትን የያዘ በጂኦግራፊም ማለት ይቻላል አስራ ሶስት የሚሆኑ ብሄረሰቦች አሉ። ሌሎች እንዲሁም ከሌላ አካባቢ የመጡ የኢትዮጵያውያን ዜጎች እዚህ አካባቢ በስፋት የሚኖሩበት አካባቢ ነው። እነዚህ አንድ ላይ ሲኖሩ እንዲያውም ለሌላ ክልል ለሌሎች አካባቢዎች ሁሉ ተምሳሌት የሚሆን የአብሮነት ተምሳሌት ሊሆን የሚችል ክልል እንጂ ለኢትዮጵያ ስጋት የሚሆን ክልል ይሆናል ብለን በግሌ እንደዛ ብዬ አላስብም። ህዝበ ውሳኔ ከተካሄደ በኋላና በክልል የመደራጀት ድምፅ አሸናፊ ከሆነ ከምርጫው በኋላ ይከናወናል ስላሉትም ተግባራት ተናግሯል። ህዝበ ውሳኔውን ተከትሎ ደቡብ ምዕራብ ህዝቦች አዲስ ክልል ሆኖ የሚወጣ ከሆነ በርካታ ሰነዶችን የማዘጋጀት ለምሳሌ ህገ መንግስት ማዘጋጀትና በህዝብ ውይይት እንዲጸድቅ የማድረግ ለአዲሱ ክልል የልማት ፍኖተ ካርታ ነው ማዘጋጀት እንዲሁም ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ይሄ አካባቢ አዲስ ክልል ሆኖ የሚወጣ ከሆነ የሀብትና ንብረት ክፍፍል ወይም ኤግዚት የምንለውን ህጉን በጠበቀ መልክ እንዲከናወን የማድረግ ስራዎችን ከንብረትና ህዝብ ቆጠራ ጀምሮ የህግ ማዕቀፍ እንዲዘጋጅ የማድረግ ስራዎችን በመስራት ይሄ እንዲፈጸም የማድረግ ስራዎች ከዚህ ውሳኔ በኋላ የሚጠብቁን ይሆናል። ለውሳኔ ህዝብ ከ1.3 ሚሊዮን በላይ ህዝብ የተመዘገበ ሲሆን፣ ግማሹ ሴቶች ናቸው። ክልሉ የሚመሰረት ከሆነም ከ3.4 ሚሊዮን በላይ ህዝብ ይኖረዋል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን እናመሰግናለሁ። ለዛሬው ዲሞክራሲ በተግባር ቅንብሩ ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ አሜሪካና ህዝባዋ በኒውዮርክ ሃርለም ሰፈር ነዋሪ ትውልደ ሴራሊያኑ አሜሪካዊ የውሾች ጸጉር አስተካካይ ብራያን ቴይለር በሚኖርባት ኒውዮርክ ከተማ የሃርለሙ ጸጉር አስተካካይ ተብሎ ይታወቃል፣ ሲል ይንደረደራል። አሜሪካና ህዝቧ ለምሽቱ በያዘውቅ ነበር። ኮቪድ-19 ከገባ ወዲህ እርሱ የተሰማራበት የስራ ንግድ አስፈላጊ ካልሆኑት የንግድ መስኮች መካከል የሚፈረጅ በመሆኑ ወደ 80 ከመቶ የሚሆኑት ደንበኞች አጥተዋል ብራያን ሞኝ ነው እንዴ ታዲያ ስራውን እንዲቀጥል ዘዴ ቀይሰዋል ይላል በመቀጠልም በዚያው አገር አቀፍ ንቅናቄ አበረታቷል ይለናል ኤሌና ውልፍ ለአሜሪካ ድምፅ ያጠናቀረችው ይህ ዘገባ ቆንጅታየ ለዛሬው አሜሪካና ህዝቧ እንዲህ አሰናድተዋለች ኮቪድ-19 የሀገሪቱን እንቅስቃሴ ዝግትግት አድርጎ በነበረባቸው አያሌ ወራት በርካቶች ጸጉራቸውን ምን እንደሚያደርጉት እንዴት እንደሚያስተካክሉ መከራ ሆኖባቸው ነበር። ውሾች የሚያሳድጉ ሰዎች ደግሞ እንዴት እንደተቸገሩ ይናገራሉ። የሃርለም ነዋሪው ፔድሮ ሆሊውድ አንዱ ናቸው። እንዲህ ሲሉ ችግራቸውን ያስታውሳሉ። በወረርሽኙ ጊዜ ራሴ የነበርኩ ጸጉሯ ሲያድግ የምቆርጠው በተቻለኝ መጠን በደንብ ለመቁረጥ ሞክሬያለሁ። ከአማዞን በገዛሁት ማስተካከያ ነበር የምቆርጠው፣ ግን ምንም ቢሆን እንደ ጸጉር ቆራጩ ቤት አይሆንም። ስቴፋኒና ሉዊስም የሃለም ነዋሪዎች ናቸው። እነሱም እንዴት ተቸግረው እንደነበረ እንደሚከተለው ይገልጻሉ። በቃ ዝም ብለን በመቀስ መቁረጥ ብቻ ነው። ለማሳጠር ያህል እንጂ ለማሳመር አልሞከርንም። ሀርለም አካባቢ በሚኖሩ ውሾች ያሏቸው ሰዎች ዘንድ ታዲያ በሙያው እንደሰለጠነው የውሾች ጸጉር አስተካካይ እንደ ብራያን ቴይለር ታዋቂነትን ያተረፈ አልነበረም። ብራያን በወረርሽኙ ምክንያት እንቅስቃሴዎች ተገድበውና የንግድ ድርጅቶች ተዘግተው በከረሙባቸው ወራት በደማቅ ቀለሞች ያሸበረቀውን ሽርጡን ለብሶ ሲያበቃ በሚያሽከረክራት ልዩ ቫን በየሰፈሩ እየተዘዋወረ ውሾችን በመውሰድ ጸጉር ማስተካከሉን ቀጥሎ ቆይቷል። ይቺኛዋ ቢን፣ እቺ ደግሞ ኬላ ነች። ይሄ ደግሞ ሬንጀር፣ ይሄኛው ሃሚልተን ይቺ ደግሞ ስካይ ነች። ብራያን ቴይለር እባላለሁ። ብዙ ሰው የሚያውቀኝ ግን የሃርለሙ የውሾች አባት በሚለው ስም ነው። ምክንያቱም ባለፉት አስርተ ዓመታት የ10 ሺህ ውሾች ጸጉር አሳምሬ ያለሁ የማኅበረሰቡን ውሾች ስንከባከብ ቆይቻለሁ። ብራያን ቴይለር የውሾቹን ባለቤቶች ወላጆቻቸው ሲል ነው የሚጠራቸው። የራሱን መኖሪያ ቤት ደግሞ ዴይ ኬር መዋዕለ ውሻ ብሎ ነው የሚጠራው። ይሄ ክፍል እንግዲህ የምግብ ማብሰያ ክፍሌ ነበር፣ አሁን የውሾቹ ክፍል ሆኗል። ይሄ ደግሞ ሲመጡ እቃዎች የሚቀመጥበት ቦታ ነው። በኮቪድ-19 ምክንያት እንቅስቃሴዎች ተዘግተው በነበሩበት ወቅት ብራያን ስራው በጣም ተቀዛቅዞበት ነበር። ይሁን እንጂ ደንበኞቼ ይረዱኝ ነበር፣ የገንዘብ ስጦታ በካርድም ይሰጡኝ ነበር በማለት አስታውሶ ያመሰግናል። ከደንበኞቼ በማገኘው እርዳታም ለአገልግሎቴ ለመክፈል የማይችሉ ደንበኞቼን እረዳበታለሁ። በመኪናዬ እየተዘዋወርኩ በኮቪድ ምክንያት በጣም የኢኮኖሚ አቅማቸው ተመቶባቸው የተጎዱ ደንበኞቼ ያሉበት ድረስ እየሄድኩ የውሾቻቸውን ጸጉር እቆርጥላቸዋለሁ። እንደዚያ ነው የቆየሁት ይላል። ብራያን ለተንቀሳቃሽ የውሾች ጸጉር ቆራጭ አገልግሎቱ በተዘጋጀው የገንዘብ እርዳታ ጎ ፈንድ ሚ ገጽ ላይም ሌላም ሰፈር እየሄደ አገልግሎቱን እንዲጀምር አስችሎታል። የሴራሊዮን ተወላጁ ብራያን ውሻ በጣም እንደሚወድ ነገር ግን ልጅ ሆኖ ውሻ ማሳደግ በቤተሰቡ እንዳልተፈቀደለት ያስታውሳል። በእስልምና እምነታችን መሰረት ውሻ ቤት ውስጥ ማስገባት አይፈቀድም። እዚህ አገር በ15 ዓመቴ ስመጣ እኔና ታናሽ ወንድሜ አንድ ውሻ አግኝተን አመጣን እና ሶስት ሳምንት እናቴ ቤት ምድር ቤት ውስጥ አስቀመጥ ነው። እናቴ ሸተታት እና አወቀችብን አውጥተን ሌላ ቦታ ፈልገን መውሰድ ተገደድን። ከዚያን ጊዜ ጀምሮ ቆይ ልደግ ብቻ እኔ ነኝ የማቀው እንደፈለግኩ ውሻ ያላሳደግኩ እንደሆ ያልኩ ይመስለኛል። እናቴ የምትፈልገው ኮሌጅ ገብቼ ተምሬ የባንክ ባለሙያ እንደሆን ነበር የሚለው ብራያን። እኔ ግን የውሾች ፀጉር አስተካካይነት ማሰልጠኛ ትምህርት ቤት ገብቼ ተማርኩና የራሴን ድርጅት ከፍቼ በደንብ የተሳካ ስራ እየሰራሁ ነው ይላል። ሃርለም ዶጊ ዴይ ስፓ ይባላል የውሾች ማሳመሪያና እንክብካቤ ድርጅቱ። ውሾች ማሳመሪያ የንግድ ሥራ በአሜሪካ በጠቅላላ በጣም የሚያዋጣ ሥራ ነው። ምክንያቱም ከአንድ መቶ ሚሊየን በላይ ውሾችና ድመቶች አሉ። ለዚህ ሁሉ በሚበቃ ቁጥር ሥራው ገና አልተስፋፋም። ስለዚህ እኛም አንድ ቀን በዚህ ኢንዱስትሪ ውስጥ አፍሪካ አሜሪካውያን ያለንን ድርሻ ማስተዋወቃችንን እንቀጥላለን ብዬ ተስፋ አደርጋለሁ። በኮቪድ-19 ወረርሽኝ መሀል ሥራዬን ለመቀጠል በመቻሌ ደስተኛ ነኝ። አሁን ደግሞ የንግድ እንቅስቃሴው መከፈቱ አስደስቶኛል ይላል የሴራሊዮን ተወላጁ ብራያን ቴይለር። ቆንጅትን ለአሜሪካና ሕዝቧ ሳምንታዊ ፕሮግራሟ አመሰግናለሁ። አድማጮች፣ በድጋሚ ልዩ ማሳሰቢያ፣ የሳተላይት ስርጭት መስመር ለውጥ መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ ከሰኞ መስከረም 10 2014 ዓ.ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርችዋል ቻናል 57 ዲግሪ ዌስት የቨርችዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤች ዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። መልካም አዲስ ዓመት የአሜሪካ ድምጽ አድማጮች ራዲዮ በቴሌቪዥን ስርጭታችንን እድሉ ያላችሁ ተከታተሉ። አሁን ወደ ተከታዩ ሳምንታዊ ቅንብር ልውሰዳችሁ፣ ሴቶችና ቤተሰብ። በጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ የሕግ ባለሙያዎች ማህበር ሴቶች ማህበር አሳውቋል። ጥናቱ የተደረገው በአኝዋክ፣ በኒውየር፣ ማጃንግና በአፖ ጎሳዎች ውስጥ መሆኑም ተገልጧል። የአራቱ ጎሳዎች ሴቶች እንደ ንብረት እንደሚቆጠሩ፣ በየዕለቱም በባሎቻቸው እንደሚገረፉ ትዳር ለመመስረት የሚሹ ወንዶች እህቶቻቸውን እንደ ጥሎሽ እንደሚለዋወጡና ሌሎችም በሴቶች ላይ በደልና ጫና የሚያሳድሩ ልማዶች እንዳሉ ጥናቱ ማሳየት ነው የተገለጸው። ኤደን ገረመው አጥኚዋን ህብረት አባ ሆይንና፣ አንዲት የአኙዋ ጎሳ አባል እናት እንዲሁም በጥሎሽ ምክንያት ከፍተኛ ዕዳ ውስጥ መግባቱ የሚናገር ወጣት አነጋግራ ተከታዩን አቀናብራለች። ወይዘሮ ሀና ኦመድ ክቦት የጋምቤላ ክልል ነዋሪ፣ በሙያቸው ደርስ ናቸው። የአኟ ጎሳ አባል የሆኑት ወይዘሮ ሀና የ አስራ ሁለት አመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ አስር አመት ሆኗቸዋል። ወይዘሮ ሀና ከባለቤታቸው ጋር የተፋቱበትን ምክንያት እንዲህ ያስረዳሉ። እሱ ደግሞ አድሮ ሲመጣ በጠዋት ይመጣና ክፈች ይለኛል። በሩ ማለት ነው። ከዛ ይከፍትለታል ሁሉ ጊዜ። ከዛ አንድ ቀን መጥቶ ክፈች ያለኝ እኔ ደግሞ ሰሎት ላይ ለነበርኩኝ ያኔ ፈጅ አለኝ እኔ ስለ ቆየው፣ በጣም አበዛሽ ምናምን አለኝ እና ሰደበኝ። ጠጣላን እና እኔ ሞኝ አደረከኝ። እንደ ሁሉ ጊዜ ዝም የምለው አልኩኝ እና ከዛ ጠጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች፣ እኔ ስለማልጠጣ ጫት ስለማልቀም ፋራ ናት ይሉኛለሁ። ምክንያቱም አልዞርማ ቤት ነው መሆኑ እዛ በጣም ነው የሚሰድቡኝ። እና ሌሎች ሴቶች ከሚሰድቡኝ ከእሱ ጋር ቢፋታ ነው የሚሻለኝ ያልኩኝ። ቤተሰቦቹ ደግሞ የሚስጠራወቁና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድቡኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድነው የማትፋቱ አለች እኮ ከዛ አንቺ በቃ ተስፋ አትቆርጭም እንደ አለችኝ። አክስቴ ማለት ተናዳ ማለት ያባ ከዛ ደግሞ የእናተ እህት አለች እና እሷ ኮ ተስፋ መቆረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን። እና እሱ ሀሳቡ ይጠየቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገርም። ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ አይተህ ይወስዳታል አንተ ደግሞ እንትን የምትፈልጋት ከሆነ እና ብሎ ነው የወሰደኝ በዚህ መልኩ ጋብቻቸው የተጠናቀቀው። ወይዘሮ ሀና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላም ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው እንደሚደበደቡም ይናገራሉ። ማቀው አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል አርፍዶ ነው የሚገባ። ለሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም የሚገርፋ፣ ተለመደ ነገር። በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኟ ኑዌር፣ መጀንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሀና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመላክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራሉ። የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። አንደኛው የስዋት ፆታዊ ስለሚመስለኝ የተገኘ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በስዋት ፆታ ዙሪያ የተዛቡ አድሯዊ ልምዶችን እና የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት አስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ሚናቸው ምን ይመስላል፣ በራሳቸው ሕይወትና እንዲሁም ደግሞ በንብረት በሀብት ላይ የመጠቀም የመቆጣጠር፣ የመወሰን ስልጣናቸው ምን ይመስላል፣ የሕጎቹ አሰጣጠና ክፍተቶች ውስጥ ምንድን ናቸው የሚለውን ለማየት የሞከረ እና በእነዚህ ዙሪያ ክፍተቶችን እያመላከተ ነው። በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል። ዋጋ ስትመጣ ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳሉ። ስለዚህ የመጀመሪያ ሮባ መውለድ አለባት ነው ስለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለው፣ ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራት። ከዚህ ጋር ተያይዞ ለምሳሌ መውለድ የማትችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ ና ሰው እንድትመለስ የሚደረግበት ልማድ እንዳለ ለምን አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወልጅ መቆጣጠሪያ ወስዳር ስገኝ የምትገረሱበት ሁኔታ እንዳለን ያሳያል። ይሄ የጥሎሽ ባህል ታዲያ ወንዶችንም ፈተና ውስጥ እንደከተተ የሚናገረው የማህበረሰብ ባህል አጥኚና መምህር የሆነው ላንጌ ናይላ ኦመድ ነው። ተማሪ ያለ ያፈቀራት ሴት ስላረገዘችበት እንደተጋቡ ገልጾ ነገር ግን በባህሉ መሰረት እስከ አርባ ሺህ ብር ድረስ የመክፈል አቅም ስለሌለው እሱና ቤተሰቦቹ በተደጋጋሚ እዳ ውስጥ ገብተናል ይላል። ባለቤቴ ከልጄ ጋር ሆና እኔ ቤተሰቦች ጋር ነበረች። የምሰጣት ምንም አይነት ነገር አልነበረኝም። ቤተሰቦቼም ራሳቸውን ከማስተዳደር ውጪ የሚበቃ ምንም ነገር አልነበራቸውም። እሷ ከእኔ ቤተሰቦችና አንዳንዴም ከራሷ ቤተሰቦች እየጠየቀች ነበረ የምትኖረው። እኔ ዩኒቨርሲቲ እየተማርኩ በድጋሚ ቀሪውን የጥሎሹን ገንዘብ አምጡ ብለው ጠየቁ። ያኔ በጣም ነበር የተረበሽኩት። ቤተሰቦቼም ተበድረው አምስት ሺ አምስት መቶ ሀምሳ ብር ሰጧቸው። ለአንጌ ታዲያ ሴቶችን የመለዋወጥ ባህል እንዳለም ይናገራል። አንድ ወንድ ማግባት ከፈለገና ለጥሎሽ የሚከፍለው ከሌለው ቤት ውስጥ ያለችውን እህቱን ለሀብታም ወንድ ወስዶ በመስጠት ለራሱ ሚስት ያመጣል። የስርዓት ባኛ ቋንቋ ቢል ይሰኛል። ባኛዋ ባህል እህት ካለሽ በጣም ሀብታም ነሽ፣ ምክንያቱም በእነሱ ጥሎሽ ብዙ ገንዘብ ስለሚገኝ እነሱ እንደ ሀብት ነው የሚቆጠሩት። የኢትዮጵያ የህግ ባለሙያ ሴቶች ማህበር ባደረገው የዳሰሳ ጥናት በጋምቤላ የቤተሰብ ህግ መሻሻል እንዲሁም በሴቶች መብት ዙሪያ ለህብረተሰቡ ግንዛቤ የማስጨበጥ ሰፊ ስራ ሊሰራ እንደሚገባ ካስቀመጣቸው ምክረ ሀሳቦች መካከል ከብዙ በጥቂቱ ነው። ለአሜሪካ ድምጽ ዘገባ የደንገረመው ከዋሽንግተን ዲሲ አመሰግናለሁ ሄደን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የፕሬዚደንት ጆ ባይደን የአየር ንብረት ልዩ ልዑክ ጆን ኬሪ በቅርቡ በቶኪዮ ባደረጉት ጉብኝታቸው ሁለቱ አገሮች የአየር ንብረት ለውጥን አስመልክቶ ስለሚያደርጉት ጥረት ተወያይተዋል ይላል ርዕስ አንቀጹ ጽሑፉን ሲጀምር ዩናይትድ ስቴትስ ከቻይና ቀጥላ ሁለተኛው የአረንጓዴው ጋዝ አመንጪ ስትሆን ጃፓን ሰባተኛዋ ናት፣ ያለው ርዕስ አንቀጽ ጃፓን በሚቀጥሉት 30 ዓመታት ውስጥ በርካታ ቅዶቿን ለማሳካት ተልማለች ብሏል። የዩናይትድ ስቴትስ የአየር ንብረት ለውጥ ልዩ ልዑክ ጆን ኬሪ እንዲህ ይላሉ። ጃፓን ጠንከር ያሉ አንዳንድ ውሳኔዎችን አሳልፋለች በሚቀጥሉት 10 ዓመታት ውስጥ ከምታስወግደው ጋዝ ውስጥ ከ45 እስከ 50 በመቶ የሚሆነውን በመቀነስ በ2050 ዓ.ም ወደ ዜሮ ለማውረድ ወሳኝ እርምጃዎችን ወስዳለች። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ እና ጃፓን ትብብራቸውን በታዳሽ ኃይል፣ ካርቦን አምቆ በመያዝና ኢንዱስትሪዎችን ከካርቦን ዳይ ኦክሳይድ ብክለት ነፃ የማድረግ ፈጠራ ላይ በጋራ ለመስራት ተስማምተዋል ብሏል። ሁለቱም አገሮች እንደ ኤሮፓ አቆጣጠር በ2021 ለዓለም አቀፍ የከሰል ኃይል አመንጪዎች የሚያደርጉትን አዲስ ድጋፍ ለማቆም ተስማምተዋል ሲልም አስታውቋል። የበለጸጉ አገሮች ታዳጊ አገሮች የአየር ንብረትን ለመጠበቅ የሚያደርጉትን ጥረት ለመደገፍ በየዓመቱ ለመለገስ ቃል ለገቡት 100 ቢሊዮን ዶላር ላይ ሁለቱም አገሮች የየራሳቸውን ድርሻ ለመወጣት ተስማምተዋል በማለት ያስረዳል። በመቀጠልም ዩናይትድ ስቴትስና ጃፓን ይህን ወሳኝ አቋም የአስርት ዓመታት የአየር ንብረት ለውጥ ውሳኔ እንዲሆን ቁርጠኞች ሆነዋል ሲል የሁለቱን አገሮች አቋም ይገልጻል። በመጨረሻም የአየር ንብረት ልዩ ልዑክ ጆን ኬሪ የጃፓንን የከባቢ ሚኒስትር ሽንጂሮ ካዩዚሚን በአሜሪካ ስም አመስግነዋል ሲል ርዕስ አንቀጹ እንደሚከተለው ጠቅሷቸዋል። በጃፓንና በዩናይትድ ስቴትስ መካከል ስላለው ጠንካራ ግንኙነት እናመሰግናለን። በአየር ንብረት ለውጥ የተከሰተውን ቀውስ ለማስወገድ ላደረጋችሁት ትብብር በጣም አመስጋኞች ነን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችንን ከማገባደዳችን በፊት ለሳምንቱ አጋማሽ አንድ ሌላ መዝናኛ ዜማ ለመጋበዝ እንደ ሊያገኘን ይመስላል። ጉሳኤ ተስፋዬ ነው ድምፃዩ ሳይን ምርጥ ዜማ ሰዓታችን የፈቀደ ይህንኑ ያህል ብቻ ይመስላል። አድማጮች፣ ለረቡዕ ምሽት ያዘጋጀነውን በዚሁ አበቃን። ያስተናግድኳቸው አሉላ ከበደ ከሌሎች ባልደረቦች ጋር በዚሁ እንሰናበታለን። ነገ እንገናኝ። ደናደሩ